ሀገርኛ ሪፖርት ከ23 ቢሊዮን ብር በላይ ከሕግና መመሪያ ውጪ ወጪ ያደረጉ የመንግስት መስሪያ ቤቶች አሁንም 86 በመቶው ለመንግስት ገንዘቡን አልመለሱም አለ የፌዴራል ዋና ኦዲተር መስሪያ ቤት። የፌዴራል ዋና ኦዲተር መስሪያ ቤት ባለፈው ዓመትና ከዚያ በፊት በመስሪያ ቤቱ በተካሄደ የሂሳብ ምርመራ በድምሩ ከ23 ቢሊዮን ብር በላይ ከሕግና መመሪያ ውጭ ወጪ ያደረጉ መስሪያ ቤቶች 86 በመቶ አሁንም ለመንግስት አልመለሱም ብሏል። መስሪያ ቤቱ ባካሄዳቸው የሂሳብ ሕጋዊነት ምርመራዎች ያለአግባብ ወጪ ተደርጎ የተገኘ ከ20 ቢሊዮን ብር በላይና በዛሬው የምንዛሬ ዋጋ ከ3 ሚሊዮን ብር በላይ ዋጋ ያለው ከ23230 ዶላር በላይ ገንዘቡን ያላግባብ የተጠቀሙ ናቸው የተባሉ ለመንግስት እንዲመልሱ የታዘዙ መስሪያ ቤቶች አሁንም አልመለሱም ብሏል። ትዛዙን ስለመፈጸማቸው ለማረጋገጥ በ2016 በጀት ዓመት በተደረገው ምርመራ የመለሱት ገንዘብ ከ14 በመቶ እምብዛም አይበልጥም ብሏል። የፌዴራል ዋና ኦዲተር መስሪያ ቤት የ2016 የበጀት ዓመት የፋይናንስ ህጋዊነትና የክዋኔ ኦዲት ሪፖርት ሰሞኑን ለህዝብ ተወካዮች ምክር ቤት ቀርቧል። የኦዲት ሪፖርቱ እንደሚያሳየው ያላግባብ ያወጡትን ወይም ለመንግስት ገቢ ማ ለማድረግ ሲገባቸው ሳያስገቡ የቀሩትን በድምሩ ከ23 ቢሊዮን ብር በላይ ገንዘብ መልሱ ከተባሉት መካከል አምስት የገቢዎች ሚኒስቴር የቅርንጫፍ ጽህፈት ቤቶች፣ አራት የጉምሩክ ኮሚሽን ቅርንጫፍ ጽህፈት ቤቶች፣ እንደዚሁም ወልቂጤና ሐረማያ ዩኒቨርሲቲ ካለባቸው ገንዘብ ከ10 በመቶ ጀምሮ ተመላሽ ለማድረግ ሞክረዋል ተብሏል። በሌላ በኩል በ2015 እና ከዚያ በፊት በነበሩት የበጀት ዓመታት ከ36 ቢሊዮን ብር በላይ በቂ ማስረጃ ሳይቀርብ መስሪያ ቤቶች ወ ጭ ያድርገው መገኘታቸውን ሪፖርቱ ጠቁሟል። ማስረጃ እንዲያቀርቡ ካልሆነም ገንዘቡን እንዲመልሱ መስሪያ ቤቶቹ ታዘው ነበርም። ሸገር እንደዘገበው በ2016 በጀት ዓመት የሂሳብ ምርመራ ሲደረግ ማስረጃ ካልቀረበለት 3.6 ቢሊዮን ብር መካከል 1.9 ቢሊዮን ብር ወይም 54 በመቶ ማስረጃ መቅረቡን ሪፖርት ተደርጓል ተብሏል። የኦዲት ሪፖርቱ በ2016 የሂሳብ ምርመራ እና የክዋኔ ኦዲት ከተደረገባቸው 169 መስሪያ ቤቶች መካከል በጉድለት የታዩትን በዝርዝር መያዙን ሸገር በዘገባው አክሎ ገልጿል። በአዲሱ ኦዲትን በአክሱም ዩኒቨርሲቲ እና በሁለት የጉምሩክ ቅርንጫፍ መስሪያ ቤቶች ከ32 ሚሊዮን ብር በላይ በጥሬ ገንዘብ ጉድለት እንደተገኘና ሌሎችን ግኝቶችም ሪፖርቱ ማካተቱ ተዘግቧል። አማኑኤል የአእምሮ ስፔሻላይዝድ ሆስፒታል ባለፉት ዘጠኝ ወራት ከመቶ ሺህ በላይ ተገልጋዮችን ሕክምና ሰጠኋለም ሆስፒታሉ በ2017 በጀት ዓመት ለ102604 ተገልጋዮች በአእምሮ ህመምና ተያያዥ ጉዳዮች ላይ የህክምና አገልግሎት ተደራሽ ማድረጉን የአማኑኤል አእምሮ ስፔሻላይዝድ ሆስፒታል የህዝብ ግንኙነት ኃላፊ አቶ ነቢዩ የኔዓለም ለሀገር ውስጥ መገናኛ ብዙሃን ተናግረዋል። አማኑኤል የአእምሮ ህክምና ስፔሻላይዝድ ሆስፒታል በዘጠኝ ወራት ውስጥ ባስተኝቶ የአእምሮ ህክምና ለ1421፣ በተመላላሽ የአእምሮ ህክምና ለ98803 እንደዚሁም በድንገተኛ አምሮ ህክምና ለድንገተኛ የአምሮ ህክምና 2380 በድምሩ ለ202604 የአእምሮ ህመም ታካሚዎች ህክምናውን ተደራሽ ማድረግ መቻሉን ተናግረዋል። በኢትዮጵያ ግንባር ቀደም በመሆን ለአእምሮ ህሙማን የህክምና አገልግሎት እየሰጠ የሚገኘው የአማኑኤል አእምሮ ስፔሻላይዝድ ሆስፒታል ከተመሰረተበት ከ1930 ዓ ም ጀምሮ በተኝቶ፣ በተመላላሽ፣ በድንገተኛ ህክምና፣ በጭንቅላት ምርመራ፣ በኤሌክትሪክ ንዝረት ህክምና፣ በህፃናት የአእምሮ ህክምና፣ ከህግ ጋር የተያዙ የአእምሮ ህክምና ጤናና ምርመራ ወይም ፎረንሲክ እንደዚሁም የነርቭ ህክምናዎችን ጨምሮ የተለያዩ አገልግሎቶችን እየሰጠ የሚገኝ ሆስፒታል ነው። ከህክምና አገልግሎቱ ጎን ለጎንም በሀገራዊና በማህበራዊ አገልግሎት ዘርፍ የበኩሉን እየተወጣ ይገኛል ብለዋል ኃላፊውም የፕላስቲክ ከረጢት ማምረት ላይ የወጣ አዋጅ ተግባራዊ መደረግ ሲጀምር ከ800 በላይ ፋብሪካዎች ስጋት ላይ ይወድቃሉ ተባለም። የኢትዮጵያ የፕላስቲክና ጎማ አምራቾች ማህበር የፕላስቲክ ከረጢት ወይም ፌስታል አንድ ጊዜ ብቻ ተጠቅመን የምንጥለው ሳይሆን መልሰን ጥቅም ላይ የምናውለው ምርት ነው ሲል አስታውቋል። በቅርቡ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2000 እስከ 5000 ብር የሚያስቀጣው አዋጅ መጽደቁን ያስታወሰው ማህበሩ ያለ ያለውን ቅሬታ ሰሞኑን አቅርቧል። የማህበሩ አባልና ወቅታዊ ደረቅ ቆሻሻ አያያዝና አወጋገድ አዋጅ ዙሪያ ማህበሩ ያቋቋመው ኮሚቴ ሰብሳቢ አቶ በረከት ገብረ ሕይወት ለሀገር ውስጥ መገናኛ ብዙሃን እንደተናገሩት የፌስታል ምርትን በመሰብሰብ መልሶ ጥቅም ላይ ውሎ አገልግሎት እንዲሰጥ እያደረገ መሆኑን የገለጹ ሲሆን ደረጃውን የጠበቀ ፌስታል እንዲመረት ግን መደረግ አለበት ብለዋል። ከመላ ሀገሪቱ ተሰብስበው በግዢ የሚረከቡት የፌስታል ደረቅ ቆሻሻን በኪሎ ሰላሳ ብር በመግዛት በመልሶ ምርት ፌስታል የኤሌክትሪክ ኮንዲዩት እና ለኮሪደር ልማት እየዋሉ የሚገኙ ኤችዲ ፓይፕ እያመረቱ መሆኑን አስታውቋል። ሆኖም በአዋጁ መሰረት አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ያመረተ ወይም ወደ ሀገር ውስጥ ያስገባ ለገበያ ያቀረበ ወይም የሸጠ ለንግድ ዓላማ ያከማቸ ወይም ይዞ የተገኘ ከ50ሺህ ብር በማያንስና ከ200ሺህ ብር በማይበልጥ የገንዘብ መቀጮ እና ከአምስት ዓመት በማይበልጥ ጽኑ ስርዓት እንዲቀጣ አዋጁ በነጋሪት ጋዜጣ ታትሞ ከሚወጣበት ቀን ጀምሮ በመላ ሀገሪቱ ተግባራዊ ይሆናል መባሉ ይታወሳል። በመላ አገሪቱ መልሶ ጥቅም ላይ የሚያውሉ ከ800 በላይ የፕላስቲክ ማሸጊያ ፌስታል የሚያመርቱ ፋብሪካዎች አሉ ሲሆን ከ268 በላይ በስራው ላይ የተሰማሩ ዜጎችም ይገኛሉ ብሏል ማህበሩም። አዋጁ ተግባራዊ መደረግ ሲጀምር በዘርፉ የተሰማሩ ፋብሪካዎችንም ሆነ ሰራተኞችን ከመስኩ የሚያስወጣና ኪሳራ ላይ የሚጥላቸው ነው ሲል ማህበሩ አስታውቋል። አዋጁ ከወጣበት ጊዜ ጀምሮ አስፈጻሚ አካላት ፌስታል ከእንግዲህ ተከልክሏል በሚል ነጋዴዎች ላይ በፈጠሩት ጫና ምክንያትም የሚመረተው ፌስታል ወደ ገበያ ሊወጣ ባለመቻሉ አዋጁ ካሁኑ ተጽዕኖ በማድረጉ በርካታ ፋብሪካዎች ስራ እየፈቱ ነው ሲሉ አቶ በረከት ገብረ ሕይወት ተናግረዋል። በመላ ሀገሪቱ 125 የኤምፖክስ ወይም የዝንጀሮ ፈንጣጣ የለይቶ ማከሚያ ማዕከላት ተደራጅተው ለአገልግሎት ዝግጁ ሆነዋል፣ አለ የጤና ሚኒስቴር። የኤምፖክስ በሽታ በተከሰተባቸው ክልሎች የለይቶ ማከሚያ ማዕከላትን በማቋቋም ለታካሚዎች ሕክምና እየተሰጠ እንደዚሁም በሽታው ባልተገኘባቸው ክልሎች ደግሞ በሽታው ቢከሰት ለማከም የሚያስችሉ የለይቶ ማከሚያ ማዕከላትን በማዘጋጀት ዝግጁ ማድረጉን ጤና ሚኒስቴር አስታውቋል። በኢትዮጵያ የመጀመሪያው የኤምፖክስ ወይም የዝንጀሮ ፈንጣጣ ታማሚ ከተገኘበት ግንቦት 16 2017 ዓም እስከ ሰኔ 15 ቀን 2017 ዓ ም ድረስ ባሉት ቀናት ለ324 በበሽታው ለተጠረጠሩ ሰዎች የላብራቶሪ ምርመራ ተደርጎ 22ቱ በበሽታው መያዛቸው ሪፖርት መደረጉ ይታወሳል። ኢትዮጵያ በሚቀጥለው ዓመት መጋቢት ወር ላይ የዓለም ንግድ ድርጅት አባል ትሆናለች ብሎ እንደሚጠብቅ የንግድና ቀጠናዊ ትስስር ሚኒስቴር አስታወቀም። ሚኒስቴሩ እንዳለው ብዙ ድርድሮች በስምምነቱ በመጠናቀቃቸው በሚቀጥለው ዓመት በካሜሩን በሚካሄደው የድርጅቱ ስብሰባ ላይ ኢትዮጵያ አባል ትሆናለች ተብሎ ይጠበቃል ብሏል። ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን ለመጀመሪያ ጊዜ ጥያቄ ያቀረበችው እንደ አውሮፓውያኑ ዘመን አቆጣጠር በ2003 ነበር። ከዚያ ጊዜ ጀምሮ ጥብቅናቸው የሚባሉትን የድርጅቱን መስፈርቶች ለማሟላት የተለያዩ የሕግ ማዕቀፎች እየተሻሻሉ እንደሚገኝ ሚኒስቴር መስሪያ ቤቱ ገልጿል። እንደ አውሮፓውያኑ ዘመን አቆጣጠር በ22 ያ ከድርጅቱ ጋር ከተካሄደ አራተኛ ዙር ድርድር በኋላ ግን በኮቪድ ወረርሽኝና ሌሎች ምክንያቶች ድርድሩ መስተጓጎሉ ይታወሳል። የአባይ ወንዝ ተፋሰስ ኮሚሽን በመጪው መስከረም ወር ይቋቋማል ተባለም። ደቡብ ሱዳን ስምምነቱን በማጽደቅ ስድስተኛው ሀገር ከሆነች በኋላ ይህ ጉዳይ ሲጠበቅ የነበረ ነው ተብሏል። ሪፖርተር እንደዘገበው ያልፈረሙ ሀገራትን ለማግባባት ልዩ ኮሚቴም ተቋቁሟል ተብሏል። ግብፅ፣ ሱዳን፣ ኮንጎ ዲሞክራቲክ ሪፐብሊክ እና ኬንያ ስምምነቱን እስካሁን አልፈረሙም። የአባይ ወንዝ ተፋሰስ የስምምነት ማዕቀፍ የውሃ ሀብቶችን በትብብር ማልማትና ማስተዳደር የሚያስችል ነው ተብሎ እንደሚጠበቅ ይነገራል። በመጨረሻም የአልቤርቶ ቫርኔሮ የቀብር ስነ ስርዓት ተፈጸምም። ለአዲስ አበባ ምልክት የሆኑ ህንፃዎችን በማነጽ የሚታወቁት ኢንጂነር አልቤርቶ ቫርኔሮ የቀብር ስነ ስርዓት በጣሊያን ሀገር ተፈጽሟል። ኢንጂነር ቫርኔሮ በአዲስ አበባ ለገሃር አካባቢ በሚገኘው መድኃኔዓለም የካቶሊክ ቤተ ክርስቲያን የስንብት ፕሮግራም በቫርኔሮ ኮንስትራክሽን ሰራተኞች ተደርጎላቸዋል። ኢንጂነር ቫርኔሮ ከ1950ዎቹ ጀምሮ በኢትዮጵያ የኮንስትራክሽን ዘርፍ ፈር ቀዳጅ መሆናቸው ይነገራል። ላቸዋል። የአፍሪካ አዳራሽ ማለትም የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን አዳራሽ፣ የአዲስ አበባ ከተማ ማዘጋጃ ቤት፣ የኢትዮጵያ ንግድ ባንክ ዋና መስሪያ ቤት፣ ሂልተን ሆቴል እና ሌሎችም ካነጿቸው መካከል ይገኙበታል። በቅርቡ ደግሞ የአብረሆት ቤተ መጽሐፍት፣ የአንድነት ፓርክና የኢትዮጵያ ብሔራዊ ቤተ መንግስት እድሳትን መስራታቸው ተነግሯል። ባለፈው ሳምንት አርብ ህልፈታቸው የተሰማው ኢንጂነር ቫርኔሮ ቀብራቸው በጣሊያን ሀገር فصمو موت ذك ريبورت.